The Voice of America. የፌዴራል ጠቅላይ አቃቢ ህግ እየተጠቀመበት የሚገኘው የጸረ ሽብር ህግ በ2012 ዓ.ም የወጣው መሆኑን ጠቅላይ አቃቢ ህግና የህግ ባለሙያዎች ተናግረዋል። አዋጁም ከዚህ ቀደም የነበረውንና በ2001 ዓ.ም የሽብር ህግን ያሻሻለ ሳይሆን ያንን የሻረና አዲስ የወጣ ነው ብለዋል። እስክንድር ፍሬው ነው ያነጋገራቸው። ከለውጡ በፊት ለነበሩት በሺዎች የሚቆጠሩ ታሳሪዎች በ2001 ዓ ም የወጣው የጸረ ሽብር ህግ ጠባሳ አሁንም አልሻረም። አሁን እየተመሰረቱ ያሉ የሽብር ክሶች ትኩረት የሳቡት የመገናኛ ብዙሀን ርዕስ የሚሆኑት በዚሁ ምክንያት ነው። ጠቅላይ አቃቤ ህግ እንደሚለው ግን አሁን ጥቅም ላይ እየዋለ ያለው ከለውጡ በፊት የነበረው የጸረ ሽብር ህግ አይደለም። የኢትዮጵያ ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ እንዳሉት አሁን ጥቅም ላይ እየዋለ ያለው በ2012 እንደ አዲስ የወጣው አዋጅ ቁጥር 1176 ዝባር 2012 ነው። አዋጅ ቁጥር 652 ዝባር 2001 ተሻሽሎ አዋጅ ቁጥር 1176 ዝባር 2012 ወጥቷል። እንደ አዲስ ተሻሽሎ ሳይሆን እንደ አዲስ ማሻሻሲባ የተወሰኑ ነገሮችን ነው የምትነካቀው። አዋጅ ቁጥር 1176 ዝባር 2012 ታትሞ ወጥቷልና ወደ መስከረም 14 እስከ 16 ባለው ጊዜ ነው የታተሙ። ከዛ ጊዜ ጀምሮ ይህንን አዋጅ ነው እየተጠቀምን ያለ ነው። ስለዚህ አሁን የምንሰማቸው በሽብር ወንጀል ተከሰሱ የሚሉ ዜናዎችም ከዚህ ከአዲሱ አዋጅ ጋር የተገናኙ ናቸው። እውነት ነው። አዲሱ አዋጅ ድርጊቱን የፈጸምከው ወደኋላ እንኳን ቢሆን ተከሳሽ የሚጠቅም ከሆነ በአዲሱ አዋጅ እንደሚከሰስ ነው ሕጉ ያወጣውና፣ መጋቢት ቅድም ባልኮት አካባቢ ተጠቀ። ከዛ ጊዜ ጀምሮ የተፈጸሙ ምርመራ ላይ ነበሩ። አስቀድሞ የተጀመሩ የነበሩትንም መዝገቦች ጨምሮ ክስ ስንመሰረት ወይ ደግሞ በሂደት ላይ ያሉትንም ዳኛዎች መጨረሻ ላይ ውሳኔ ሲሰጡ ለተከሳሽ የሚጠቅም ሆነው ከተገኘ አዲሱ አዋጅ መሰረት እንዲሆነ አድርገዋልና እኛም ይጠቅምን ያለ ነው። እሱን እንዲህ ሲባል ግን አቶ ፈቃዱ አሮጌው አዋጅም አሁን ተግባር ላይ መዋል ይችላል ማለት ነው፣ ተከሳሹን የሚጠቅም ከሆነ ሲሉ ምንድን ነው? ለምሳሌ ወንጀሉ የተፈጸመው ይህኛው አዋጅ ስራ ላይ መዋሉ በፊት ከሆነ የምትጠይቀው ሕግ ወደ ኋላ ሄዶ ስለማይሰራ በተለይ የወንጀል ሕግ ማለት ነው። በድሮ አዋጅ ነው መጠየቅ ያለበት በመርህ ደረጃ ማለት ነው። ወደ ኋላ ሄዶ ስለማይሰራ ወንጀል የወንጀል ሕግ አንድን ነገር ድንጋጌ ወንጀል ብለህ ስትነጭ ነው ሕዝቡ ወንጀል መሆኑን አውቆ እንደሚያስቀጣ አውቆ እንዲንቀሳቀስ ነው የወንጀል እንቀስቀድመ የምታወጣው ምለዛ ነው የሚጠቅመው። የአዲሱ አዋጅ ከሆነ ደግሞ ወንጀሉ ከኛ አዋጅ ከባረግ ከመዋሉ በፊትም ቢሆን ሂደት ላይ የነበረ ምርመራ ላይ ከሆነ አካባቢ በአዲሱ ይገደዳል። ፍርድ ቤት ደግሞ ጥፋተኝነት ውሳኔ የሚሰጥ ከሆነ ፖሊሱ ህግ የሽብርን ምንነት ከሚገልጽበት መንገድ ጀምሮ አዲሱ አዋጅ ከቀደመው እጅግ የተለየ መሆኑንም አቶ ፈቃዱ አስረድተዋል። እሳቸው እንዳሉት አዲሱ አዋጅ ሞት የተከሰተበትን እንደዚሁም የንብረት ውድመት ያስከተለውን ድርጊትና ሙከራን ለያይቶ የሚያስቀምጥ ነው። በሌላም በኩል በመርህ ደረጃ ዋስትና ያላስከለከለ አዋጅ እንደሆነ ጠቅሰዋል። የቀደመው አዋጅ በጊዜ ቀጠሮ ብቻ አራት ወራት ያመላልስ እንደነበርም አስታውሰዋል። በተለይም ከለውጡ በፊት ለበርካታ የሽብር ተከሳሾች ጥብቅና በመቆም የሚታወቁት የህግ ባለሙያና ጠበቃ ወንድሙ ይብሳም የአሁኑ የጸረ ሽብር ህግ ከመነሻው ጀምሮ ካለፈው የተለየ መሆኑን የሚናገሩት፣ የመጀመሪያው የሽብር ህግና የአሁኑ የሽብር ህግ የዓላማ ልዩነት አላቸው። ይህ የጸረ ሽብር ህግ ባለፈው ህግ ጊዜ እንደነበረው የፖለቲካ ፓርቲዎችን ለማጥቃት ፖለቲካ ፓርቲዎች ሲባል ሁሉንም ሳይሆን ጠንከር ብሎ የህዝብ ድጋፍ ያላቸውን ፓርቲዎች ለማጥቃት ወይም ደግሞ ለማጥፋት ዓላማም ያው ነበር እና የተጀመረውም ያው ነው እና ያንን ለማድረግ ነበረ። ሁለተኛ የአሁኑ ደግሞ የፖለቲካ ፓርቲዎችን ጠንካራዎቹንም ሁሉንም አሰባስቦ እንቱት አግኝቶ የጸደቀ በመሆኑ የዲሞክራሲ መስመሩን ለማጥፋት ኢትዮጵያ ያለችበት ጂኦግራፊካል አስራመጡ ለሽብር የተጋለጠ በመሆኑ ይህን ግምት ውስጥ በማስገባት በኢትዮጵያ ውስጥ የድህነት ብዛት፣ የስርአት ብዛት፣ የወጣት ብዛት፣ በእነዚህ የተነሳ በቋሚነት ጸረ ኢትዮጵያ የሆኑ ሀገሮች ገንዘብ እየረጩ ፈንድ እያደረጉ በሚፈጥሩት ችግር የሰራሽ ችግር ህጉ መኖሩ አስፈላጊ ነው። በምን ነው? ስለዚህ ምንድን ነው ነገሩ? ኢትዮጵያ ያለችበት የጂኦግራፊ አካባቢ፣ የወጣቱ ብዛት፣ የድህነቱ ብዛት፣ የዶሮ ውድነቱ ስፋት ቋሚ የሆኑ ኢትዮጵያ የምትባለውን ከስልሳዎቹ የኢትዮጵያ ወጣቶች ዘመን ጀም አብዛኞቹ አረብ ሀገሮች ስለ ኢትዮጵያ ትክክል ያልሆነ ግንዛቤ ስለሌላቸው በ በዚህ በሃይማኖትን እያሳበቡ ከፍተኛ ባጀት መድቦ በመላ ሀገሪቷ ውስጥ በተለይ በዚህ በኦሮሚያ ውስጥ በብዛት በብዙ ቦታዎች ላይ ፈጆ ስለሚያደርጉ እነዚህን ነገሮች ለመከላከል ይሄ የጸረ ሽብር ህግ በእነዚህ ምክንያቶች አንደኛ የመጀመሪያው ጸረ ሽብር ህግ ሲወጣም በቅድታ ነው። ይሄ ብዙ ታጅቶም ሰዎች ነው ወጣው። ይሄኛው ግን ብዙ ምሁራኖች ተሳትፎበት ነው ከፖለቲካ ነፃ የሆኑ ሃምሳ ስልሳ ዓመት ህግ አስተማሪዎች የነበሩ ህግ ሊቃውንቶች የነበሩ አዲሱ የጸረ ሽብር አዋጅ አስራ አንድ ሰባ ስድስት የተረቀቀው በገለልተኛ የባለሙያዎች ቡድን ጥናትና ውይይት ጭምር ነው። የዚህ ቡድን አባል ከነበሩት አንዱ ደግሞ አንጋፋው የህግ ባለሙያና ጠበቃ አቶ አምሃ መኮንን ናቸው። አዲሱ የጸረ ሽብር ህግ በሁለት ሺህ አንድ የወጣውን ህግ ክፍተቶች የደፈነና ፍጹም የተለየ መሆኑን ነው እሳቸውም የሚያብራሩት። አዲሱ የጸረ ሽብር ህግ ሲወጣ እዛ ህግ ላይ በይዘት ማስወገድ ከፍተኛ ጥረት የተደረገበት ነው። በተለይ በተለይ ትልቅ ድካም የተደከመበት የሽብርተኝነት ትርጉም በቀድሞ ህግ መሰረት በጣም ሰፊ ማንኛውም ሰው በቀላሉ በሽብር ወ ሊጠየቅ የሚችልበት ሆኖ የተዘጋጀ ነበረ። በተግባርም እንደዛ ነው የሆነው። ይሄ አዲሱ አሁን ስራ ላይ ያለው ህግ ግን ይሄንን ቀዳዳ ሊሸፍን በሚችልበት ሁኔታ የሽብር ወንጀል ትርጉም በጣም እንዲጠብ ተደርጎ ነው በህግ ደረጃ የተዘጋጀው። አንደኛ ድርጊቱ በእርግጥ ህዝብን የሚያሸብር ምናልባት እዚህ ላይ የሽብር የሚለው ቃል በእንግሊዝኛው ቴረር የሚለው ነው። በእንግሊዝኛው ላይ ቴረር የራሱ ትርጉም አለው። ከተራ ስጋት እና ፍራቻ ያለፈ ህዝብን የሚያሸብር መሆን እንዳለበት ነው የታሰበው። እኮ ለዚህ ነው ይዘት ውስጥ በአብዛኛው ጥቅም ላይ የዋለው ቃል ሽብር የሚለውን ቃል መጠቀም የተቻለው። ከዛ በኋላ የሚደርሰው ጉዳት ከፍተኛ መሆን እንዳለበት ያስቀምጣል። የሽብር ወንጀል ለመባል ተራ ግርግር ሽብር ወንጀል ሊባል እንደማይቻል ተቀምጧል። ስለዚህ ከቀድሞ ህግ በጣም በተለየ ሁኔታና ዓለም አቀፍ ደረጃውን በሚጠብቅ ሁኔታ ጠቦ እንዲተረጎም ነው ህጉ የተዘጋጀው። ከዚህ ባለፈ ተጠርጣሪዎች መብትን በማስከበር ህግ አስከባሪው ደግሞ እዚህ ላይ ህጉን በማስከበር ሂደት ጥፋት ሲፈጽም ወዲያውኑ ሊጠየቅበት የሚችልበት ስርዓት ተለይቷል። እና አዲሱ ህግ እንደ ህግ በጣም ሰፊ ልዩነት አለው ከቀድሞ እስክንድር። መጀመሪያም ይሄ ህግ ሲሻሻል ይነሱ የነበሩ ሀሳቦች ምንድን ነው? አንደኛ የህግ አስከባሪ ተቋሞቻችን ፍርድ ቤቱንም ጨምሮ አሁን ወይም ህጉ ይሻሻል በነበረበት ጊዜ እንዲህ አይነት ጥብቅ ህጎችን ለመተግበር በሚያስችል ደረጃ አቅማቸው የጎለበተ ስላልሆነ ይህ ህግ ጭራሽ ቢቀርስ የሚልም ሀሳብ ተነስቶ ነበረ። የሁለት ወገን ክርክር ነበረ። ኢትዮጵያ በእርግጥ የጸረ ሽብር ህግ ያስፈልጋታል ወይ? አንዳንዶች ያስፈልጋል፣ ሌሎች አያስፈልግም የሚል እንግዲህ ገለልተኛ እናንተ ገለልተኛ ባለሙያዎች ስትሳተፉ በዛ ሂደት እውነት ነው ጥያቄ አስፈላጊ የነበረው እንዳልኩት፣ በፊት የነበረው ህግ ያን ሁሉ ችግር በህብረተሰቡ ላይ የፈጠረው ህጉ ብቻ አይደለም፣ ተቋማቱም ጭምር ናቸው። ትክክለኛው የህጉንም ሀሳብ ራሱ በትክክል ሲተገበር ያልነበረ በመሆኑ ነው። ስለዚህ አሁንስ በተቋሞቻችን በኩል ምን ያህል መሻሻል ኖሮ ነው መልሰን የጸረ ሽብር ህግ የምናወጣው የሚለው ትልቅ ጥያቄ ነበረ። በኋላ ግን አንደኛ ሽብርን የመከላከል ዓለም አቀፍ ግዴታ አለብን፣ ሁለተኛ በዓለም አቀፍ ደረጃ እንደ አሸባሪ ተብለው የተፈረጁ እንደ አልሻባብ ሁኔታ ለዛን አንዘጋጅ መቆየት ተገቢ አይደለም በሚል ነው ህጉ እንዲወጣ የተደረገው። እዚህ ላይ እንግዲህ ወደዚህ ሲደረስም አንድም ነገር ታሳቢ የተደረገ ነገር ነበረ። ይህ ህግ ከወጣ በኋላ እንዳልኩት ሁሉን ነገር በህግ መደንገግ፣ ሁሉን ነገር በህግ ማስፈር ስለማይቻል በዳኝነት አካሉም በኩል ስለ ከዚህ ህግ ጋር በተያያዘ ተከታታይ ስልጠናዎች እንደሚሰጡ እንደሚደረጉም ታሳቢ ተደርጎ ነበረ። እስክንድር እንዳጋጣሚ አጋጣሚ የሆነ ግን እኔ እስከማውቀው ድረስ አሁን በጣም በቅርቡ በፌዴራል ፍርድ ቤቶች ዳኞች አካባቢ ከተደረገው በህጉ ላይ ምክክር በተጨም ውጪ በህግ አስከባሪው ሆነ በህግ አስከባሪ በኩል ይህን ህግ በተመለከተ የተሰጠ ስልጠናት ለመኖሩ አላስታውስም። አቶ አምሐ እዚህ ላይ አንዳንዶች ሽብር የሚለውን ብቻ በማየት በሽብር የተከሰሱ ሰዎች ከሌሎች ክሶች የበለጠ ቅጣት እንደሚያስቀጣ አዲሱን ህግ በተመለከተ ነው እየተናገርኩ ያለሁት የማሰብ ነገር አለ በእርግጥ ሽብር ነው የበለጠ ቅጣት የሚያስከትለው፣ በፍርድ ቤት ጥፋተኛ ሆኖ ከተገኘ አንድ ሰው በዛ የተከሰሰ ሰው ከዛ የበለጠ የሚያስቀጡ አሉ አይደል እንዴ? ብዙ ብዙዋት፣ ከቅጣት አንጻር እስክንድር ካነሳኸው፣ አንዱም የቀድሞ ሁለት ሺህ አንድ ላይ ወጥቶ የነበረ ፀረ ሽብር ህግ አንዱ ሲኮነን የነበረበትና ለመሻሻሉ ምክንያት ሆነ የነበረው ቅጣትን ከሚገባው በላይ ቆዝሎ የነበረ ነው። ለምሳሌ በቀድሞ ህግ መሰረት ሽብር ድርጊትን መፈጸም እና ሽብር ድርጊትን ማቀድ መሞከር፣ መዘጋጀት የሚባሉ እነዚህ ሁለተኛ ደረጃ ወንጀሎችን ጋ በተያያዘ ሁሉ አንድ አይነት ቅጣት ነበር የሚያስቀምጡ። እስከ ሞት ድረስ ያስቀጣ ነበረ። ማቀድም፣ መዘጋጀትም፣ መሞከርም። አሁን በስራ ላይ ባለው ህግ ግን አንዱ የተሻሻለው ነገር እንደውም ይሄ ተቆልሎ የነበረን ቅጣት የማስተካከል ነው እና ቅጣት መጠን አንጻር እንዳልከው ሌሎች ከዚህ በላይ የሚያስቀጡ ወንጀሎች አሉ። በወንጀለኛ መቅጫ ህጉ በመደበኛው የተካተቱ ማለት ነው። እውነት ነው። እውነት ነው ነገር ባህሪም አለው እንዳልኩ፣ አብዛኛው ህዝብ ሊኮን ነው የሚችልና የሚገባ ወንጀል ተደርጎ ነው የሚታሰበው። ባለፈው ህጉ ሁለት ሀምሳ ስድስት ሁለት ሺህ አንድ ተግባራዊ በነበረበት ጊዜ ያው ማንም ሰው የሚከፈቱበት በሆነ እንደ ተራ ሌብነት እንደ ተራ ስርቆት የተቆጠረበት ሁኔታ ነበረ። ያ እንዲሆን አይፈ ግለሰቦች መሆን አለባቸው እንጂ እንዳለፈው ጊዜ ድምፁን ያሰማ ሁሉ በሽብር ጠየቅ የሚከሰት ከሆነ ህዝቡ ለሽብር ወንጀል የሚኖረው ግምት አነስተኛ ይሆናል። በዛው መጠን ለምርመራው፣ ለክስ ሂደቱ፣ ለዳኝነቱም የሚሰጠው ቅናና ና ያደርግ የሚገባው ትብብርም በዛው መጠን ይቀንሳል። እዚህ ላይ በጣም መታሰብ አለበት። አዲሱ የጸረ ሽብር ህግ በተለይ ሰሞኑን ከተጠርጣሪ የፖለቲካ መሪዎች ክስ ጋር በተያያዘ እየተጠቀሰ ይገኛል። የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ ጃዋር መሐመድ፣ እንደዚሁም የባልዳራስ ፓርቲ ሊቀመንበር አቶ እስክንድር ነጋ የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ የጠቀሰ ክስ ከተመሰርተባቸው መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ